በደቡብ ኢትዮጵያ ክልል ኮሬ ዞን ሳርማል ወረዳ ከፍላጎታችን ውጭ ደሞዝ መቆረጡን በመቃወም ስራ የማቆም አድማ ያደረጉ 66 መምህራን መታሰራቸውን ቤተሰቦቻቸውና መምህራኑ ተናግረዋል። የወረዳው አስተዳደር ሌሎች መምህራንን በማሳመፃቸው የታሰሩ መምህራን አሉ ብለዋል። ዮናታን ዘብዴዎስ ዝርዝር አለው። ከህዳር 11 ቀን 2017 ዓ ም ጀምሮም በወረዳው ከታሰሩት ከተሰሩት 66 መምህራን ውስጥ ባለቤታቸው እንደሚገኙበትም ወይዘሮ ማስተዋል አብርሃም ተናግሯል። የኛ ደሞዛችን ይመለስ እስከ ዞን ሲጠይቅ መልስ አተን ትምህርት ሲያቆም ነው መምህራኖችን ይዘው ወደ እስር ቤት ያስገቡት። ብዙ መምህራኖችን ወደ ስምሰ ቤት መምህራኖችን እስር ቤት ያሉት መቼ ነው ታሰሩት? ረቡዕ ዕለት አካባቢው ነውጥ ላይ ነው ያለው። ከትላንት ወዲህ እስከ ከረቡዕ እስከ ዛሬ ድረስ ነውጥ ላይ ነው ያለው። ፖሊሶች መምህራኖቹን ገርፈው ሰድበው መምህራኖች ሁከታ ላይ ነው ያለው። ከነሐሴ ሁለት ሺ አስራ ስድስት ዓመተ ምህረት ጀምሮ ከፍላጎታቸው ውጪም ደሞዝ መቆረጡን ጠቅሰው እንዲመለስላቸው ያቀረቡት ጥያቄ ምላሽ ባለማግኘቱም የስራ ማቆም አድማ አድርገው እንደነበር ያስታውሱት። ሌላ ባለቤታቸው የታሰሩባቸው ወይዘሮ አስተራበበም እስሩ አድማን ተከትሎ የመጣ መሆኑም ጠቁሟል። ባለታስሮ እስር ቤት ነው ያለው ወረዳው ወደ ደሞዛችን ሲቆረጥ ደሞዛችን ይመለስ ቢለ ስንጠይቅ እንቢ ብሎ ትምህርት አቆመ። ከዛ መምህራኖች እስር ቤት አስገ በወረዳው ስር ስድስት መቶ ሰማንያ ሶስት መምህራን እንደሚገኙ ገለጹት። ሌላው መምህር አቶ ወረደዋ ኪሶም ከስልሳ በላይ የሚሆኑ መምህራን በእስር ላይ እንደሚገኙ ተናግሯል። መምህራኖች በመታሰር ላይ ይገኛሉ። እንግዲህ አሁን ባለው ሳርማ ላይ ወረዳ ፖሊስ ጽህፈት ቤት ማረፊያ ስር ስንሰት ቢ የእስረኛ መምህራኖች አሉ። ስለዚ አመት ደጉ የሚያወራ አንድም የለም። አቶ ወረዳ ከደሞዛቸው ጋራ በተያያዘ የተፈጠረውን ውዝግብናም የእስሩንም ሁኔታ አስረድተዋል። መንግስት ሰራተኞች ማለትም መምህራን ሪሳን የመምህራንና ሱፐርቫይዘሮችን ሳይወያዩ የሳርማ ላይ ወረዳ ትምህርት ቤቶች ጽህፈት ቤት የመምህራንን ደሞዝ ሀያ አምስት ፐርሰንት ቆርጠዋል የሚል ደሞዝ የቆረጡበትን ምክንያት መምህራን በመምህራን ማህበር አማካይነት ለወረዳ መምህራን ማህበር አቅርበው ለወረዳ መምህራን ማህበር ለወረዳ ትምህርት ጽሕፈት ቤትና ለወረዳ ዋና አስተዳደር እንዲሁም ለፓርቲ ጽሕፈት ቤት ቢያቀርብም የምታመጡት ነገር የለም እኛ የላክናቸው ካድሬዎች አስማምቶ በመጡት መሰረት ነው የመዛርቱን የቆረጥ ነው የሚል ምላሽ ነው የሰጡት። ወይዘሮ አስተር ባለቤታቸውን ጨምሮ ከእርሳቸው ጋር ታሰሩ ሰዎች መደብደባቸውና መቁሰላቸውንም ገልጿል። ፖሊሲ ገርፎ ተጎትው ብዙ መምህራኖች እኔም ላይ ነው ያለው። ሐኪም ቤት ሲሄዱ ለመሄድ ሲጠይቁ አይሰጡም መልስ አትወጡም ብሎ ኦ ከልክለው እዚህ እስር ቤት ብቻ ነው ያለው። እስር ቤት ነው ያሉት የተጎዱትን ያልተጎዱትን እስር ቤት ነው ብዙ መምህራኖች ያሉት። ወይዘሮ ማስተዋል በበኩላቸው ሕክምና ስለመከልከላቸውም አመልክተዋል። በፖሊስ የተጎዱ ልጆች አሉ፣ መምህራኖች አሉ ተጎተው ሐኪም ቤት ለመሄድ ሲጠይቁ ጣት አይቻልም ተብሎ እስከ አሁን የተጎዱ ሰዎች መምህራኖች ብዙ አሉ። በታሰሩ መምህራን ላይ የሰብአዊ መብት ጥሰት ተፈጽሟል ያሉት አቶ ወረዳ በበኩላቸውም አሁንም የተቆረጠብን ደሞዛችን ካልተመለሰን ወደ ስራ እንመለስም። በመማርና ማስተማር ሂደት ላይ እንዲሁም በተማሪዎች ውጤት ላይ ለሚደርሰው ችግር ተጠያቂው የሰርመሌ ወረዳናም የኮሬ ዞን መንግስት ባለሥልጣና ናቸው ብሏል። እሺ፣ ቀጥል። ደግሞ ያለ አገባብ ያለኛ ስምምነት እኛን ሳያወያዩ የቆረጡትን 25% ደሞዛችን አሁን በዚህ ኑሮ ውድነት የሀገራዊ ጉዳይ አሳሳቢ የሆነ ሀገራዊ ጉዳይ በሌለበት ወይም ዞናዊ ባልሆነ አንድ ወረዳ መንግስት የምታመጡት ነገር የለም። ይሄ የእኔ መዋቅር ነው፣ የእኔ መዋቅር በእኔ ደንብና መመሪያ ነው የሚፈታው የምለውን አቋም ወደ ጎን በመተው ደሞዛችን እንድመለስና እኛ መምህራኖች ወደ ተግባራችን ለመመለስ ስለምንፈልግ ይህ ሚዲያ ለሚመለከተው አካል እንዲያሳውቀን በፊትና እንጠይቃለን። የኮረ ዞን መምህራን ማህበር ሊቀመንበር አቶ ተስፋዬ ጨባጮም የመምህራኑን እስር አረጋግጧል። ጉዳዩ በቢሮቸው መቅረቡና አጣሪ ቡድን ወደ ስፍራው መላካቸውንም ጠቁሟል። ሳንወያይ ነው እየተቆረጠብን የሚል ጥያቄ ሲያነሱ ነበር ትላንት። አሁን ከሀምሳ በላይ ነው የታሰረው። መጀመሪያ ከነበረው በላይ ወደ ሰልሳ ስድስት ነበር እስከ ማታ የነበረኝ መረጃ። አቶ ወረዳ በወላጆችና በተማሪዎች ፊት በመደብደባችን ለስነ ልቦና ጉዳት ተደረገናልን ብሏል። የመማር ማስተማር ስራ ትላንትና ከህዳር አስራ አንድ ጀምሮ ቆሟል አሁን እየተደበደበ ያለው መምህር እየተባረረ ያለው መምህር በዱላ እየተመታ ያለው መምህር ነጊ በህብረተሰብ ልጆች ፊት በምን አይነት መልኩ ነው የሚቆመው? የዞኑ ትምህርት መምሪያ ኃላፊ አቶ ሰረባ ሻገም የታሰሩ መምህራን መኖራቸውን አረጋግጧል። ስራቱ በወረዳው አስተዳደር መፈጸሙን አክለዋል። ደሞዛቸው ተቆርጦ ከሁለት ወር ነው ከሶስት በኋላ ነው ይህንን ነገር የተነሳው እሱን ነው ለማጣራት ሞክሬ ደሞዝ ነው ይላሉ። ግን ውስጥ ምን ሌላ ነገር አለ የሚለውን ነገር ጣራ አሁን እነሱ ተስማምተው ከቆረጡ በኋላ የጎርካና የከተማ አስተዳደር እነሱ በቆረጡት ልክ ስላልቆረጡ ነው ላካ እነሱ የእነሱ ካልተቆረጠ የኛ ገንዘብ የሚመለስ አይነት ነው። ጥያቄያቸው ለምን ተቆረጠ የሚል እንዳልሆነ ስላጣራሁ ነው። አሁን ግማሹ በቃ የኛ ልጆች ናቸው ቆርጠናል የሚል ነው። ግማሹ ለምን የሚል ነው። የሆነ ሁለት ቦታ ተከፍለዋል። ስለዚህ ይሄ ፍላጎት የተቆረጠው ፍላጎት ያለው ገብቶ ሲያስተምር እነዚህ ደግሞ ፍላጎት የሌላቸው ገብታችሁ ማስተማር የለባቸውም የሚል ነው። በቃ ግጭቱ እንድታሰሩ መነሻ ይሄ ነው እንጂ ደሞዛችን ተቆረጠ በሚለው ነገር ብቻ አይደለም። የስሩ ተገቢነት እንደሌለው ከአመራሩ ጋርም ተነጋግር ያለ የሳርማሌ ወረዳ አስተዳዳሪ አቶ ጎሹ ጌታቸው የመምህራን መታሰር አረጋግጧል። መምህራን ሚያ ሲያስተምር የነበረውን አስተማሪ ማስተማር አትችሉም ብለው ነ መምር የታሰረ የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በዞኑ መምህራን መታሰራቸውና መደብደባቸውን የሚያመላክት አበብታ ለማህበሩ መቅረቡን ገልጿል። በወረዳው የሚገኙ 683 መምህራን ከህዳር 11 ቀን 2017 ዓመተ ምህረት ጀምሮ ስራ የማቆም አድማ በመምታታቸው በ27 ትምህርት ቤቶች ትምህርት መቋረጡንና 8974 ተማሪዎች ከትምህርት ገበታ ውጪ መሆናቸውን ከዞኑ የመምህራን ማህበር ጽህፈት ቤትና ስማቸውና የስራ ኃላፊነታቸው እንዲጠቀስ ያልፈለጉ ባለሙያ ያስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም